በጣም እንዴ ዋላችሁ። ከዛሬ ዜና ጋር እኔ ባዩዋ የህዝብ ጤና መመሪያ በ24 ሰዓታት ጊዜ ውስጥ ከ8 መቶ በላይ አውንታዊ ተጠቂዎች እና በኮቪድ-19 13 ተጨማሪ ሰዎች መሞታቸውን ዘግቧል። በደቡብ ዳኮታ ዩኒቨርሲቲ በደርዘን የሚቆጠሩ ተማሪዎች እና ሰራተኞች አባላት ለበወለድ ኮሮና ቫይረስ በጥሩ ሁኔታ ተጠቂ እንደሆኑ ገልጿል። በገለልተኝነት ያሉ 331 ሰዎች እና 61 ደግሞ በአጠቃላይ መያዛቸው ተገልጿል። በክልሉ አምስት የመንግስት ዩኒቨርሲቲ ውስጥ ወደ አንድ መቶ የሚጠጉ ተማሪዎች መያዛቸውን ተገልጿል። በሱብሲዲ ማዕከል በሚገኘው ጆርጅታ ዩኒቨርሲቲ ዘጠኝ ተማሪዎች አውንታዊ ሙከራዎች ያደረጉ ሲሆኑ ገለልተኛ ውጭ ካምፕስ ገብተዋል። እንደ ሶላንድ ዜና ኬኤምኤጂ ፎክስ 44 ከገለጸ ዩኒቨርሲቲው ባለፈው ሳምንት መጀመሪያ አካባቢ የደረሱ ተማሪዎች በካምፕስ ላይ የሙከራ አይዋ ጣቢያ አዘጋጅቷል ብለዋል። የአይዋ ሪፐብሊካን የአገሪቱ ውጭ ጉዳይ ሚኒስቴር ለዚህ አመት አጠቃላይ ምርጫ የመጀመሪያ ምርጫዎችን ለመቀበል የመቆለፊያ ሳጥኖች ማዘጋጀት የማይችሉ መመሪያዎችን አውጥተዋል። ይህ በሚመጣው ቀደም ሲል በነበረው ምርጫ በአይዋ ካውኒ ውስጥ በአንድ ሶስተኛ በላይ በሆኑ ጊዜ ውስጥ የአይዋ ሳጥኖች አጠቃቀም ላይ ተፈታታኝ በሆነው ምክንያት ነው ብለዋል። የአይዋ ውጭ ጉዳይ ሚኒስቴር በቅርብ ጊዜ ለካውንቲ ኦዲተሮች በሰጠው ወቅት የአይዋ ሕጉ ቁጥሮች መስጫ ሳጥኖች መጠቀም እንደማይፈቅድ ነግረዋል። የሪፐብሊካን ብሔራዊ ኮንፈረንስ በመጠቀስ ፕሬዚዳንት ዳግም ለመመስረት ጉዳዩን ባቀረበችበት ጊዜ የፖለቲካው ዓለም አይኖች በሙሉ ዛሬ በደቡብ ዳኮታ ገቨርነር ኪርስቲ ኖም ላይ ይጣጣማሉ። የመጀመሪያው ጊዜ ገዢው በዚህ የበጋ ወቅት ሁለት ትላልቅ ህዝብ ስብሰባዎች እና በጭራሽ ጭምብላ እንዳይለብሱ እንዲቀበለው በጭራሽ አያስገድድም ብለዋል። አመሰግናለሁ ነው።